ጤናና አካባቢ መድማት ማለት ምልክት ነው፣ በሽታ አይደለም። ይህና ያን መድማቱን ምልክት ምንድን ነው ያመጣው? ኢንፌክሽኖች ናቸው። ክንታሮት ነው። እጢ ነው። መቁሰል ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። የዶች ቬለ የዘወትር አድማጭ መሆናቸውን የገለጹ አንድ የዝግጅታችን ተከታታይ ሐኪም እንድንጠይቅላቸው ለላኩልን የጤና ጉዳይ የውስጥ ደዌ ከፍተኛ ሐኪም የሆኑት ዶክተር ቶሌራ ወልደየስ ከሰጡን ዝርዝር ማብራሪያ የወሰድነው ነው። ያስቀደም ነው። የደቡብ አፍሪካው አድማጫችን ምንም እንኳን ጥያቄው ከእርሶ ቢመጣም ለሌሎችም የሚጠቅም እንደሚሆን ተስፋለን። አብረን እንቆይ። አድማጫችን እንዲህ በማለት ነው ጥያቄያቸውን የላኩልን። ሰላም ለዶችቨላ አዘጋጆች በሙሉ። ለጤና ፕሮግራም አንድ ጥያቄ ነበረኝ። ከቅርብ ጊዜ ወዲህ ከሰገራ ጋር ደም ተቀላቅሎ ይወጣኛል። አንዳንዴ እንደውም የረጋ ደም የሚወጣበት ጊዜም አለ። በምን ምክንያት እንደጀመረ ግን አላውቅም። ሐኪም ማብራሪያ ጠይቃችሁ ብታሰሙኝ። አመሰግናለሁ። የዘወትር አድማጫችሁ ከደቡብ አፍሪቃ ለረዥም አመታት በዘውዲቱ ሆስፒታል የውስጥ ደዌ ከፍተኛ ሐኪም በመሆን አገልግለዋል፣ ዶክተር ቶሌራ ወልደየስ ከጥቂት ጊዜያት ወዲህ ደግሞ አዲስ አበባ ላይ በግል ክሊኒክ ህሙማንን በሙያቸው እያከሙ ይገኛሉ። እኛም የውስጥ ደዌን የሚመለከቱ የአድማጮች ጥያቄዎች ሲመጡልን ማብራሪያ ለማግኘት ወደ እሳቸው እንደውላለን። ዛሬም ወደ ዘወትር ተባባሪያችን ወደ ዶክተር ቶሌራ ወልደየስ ደወልን። ቅድሚያ አመሰግኖታለሁ እንደተለመደው እሺ ሻዋዬ እኔም አመሰግናለሁ ስለጠየቅሽኝ አንድ አድማጫችን የላኩልን ጥያቄ ነው በዝርዝር ጠየቂያቸዋለሁ ደውዬ ከሀምሌ ወር መጀመሪያ ገደማ ነው የጀመረኝ የሚሉት የምን ምልክት ነው ይሄ ችግር እንግዲህ ይሄ ነገር ብዙ ምክንያቶች ይኖሩታል እና እድሜያቸው ስንት ማለሽ አርባዎቹ መጀመሪያ አንደኛ ወላል ነገሮችን ብናነሳ ሄሞሮይድስ የምንለው ክንታሮት የሚባለው የውስጥ ክንታሮት ማለት ነው። እንደዚህ አይነት ሁኔታ ሊያመጣ ይችላል። ከሰገራ ጋር ደምስ ተቀላቅሎ ሊወጣ ይችላል። ይሄ አንዱ ነው የሚሆነው። ብዙውን ጊዜ ክንታሮት በተለይ የውጭ ኩንታሮት ኤክስተርናል ሄሞሮይድስ የምንለው ከሆነ ሰዎችም ራሳቸው በሚጸዳዱበት ጊዜ ሊያውቁ ይችላሉ። አብጦ ሊታይ ስለሚችል፣ ከውስጥ ግን ከሆነ ብዙውን ጊዜ ላይገኝለት ይችላል። ሌላው ክንጥጣ ስነጣጠቅ ሊኖር ይችላል። ፊሸርስ የምንለው ነው። ክንጥጣ ከስነጣጠቅም እንደዚሁ ሊኖር ይችላል። በተለይ እንደዚህ ሁኔታዎች በምንሆኑበት ጊዜ የረጋም ሳይሆን ደመኛ ቀይ ደም ማለት ነው። የረጋ ማለት የተቆረ ደም የሚወጣ ከሆነ ሌላ ነገር ነው የሚያመለክተው። ስለዚህ ዋነኞቹ ነገሮች አሁን እንዳልኮሽ እነዚህ ክንታሮቶች ናቸው፣ ብዙውን ጊዜ እንደዚህ አይነቱን የሚያስከትሉት። ሌላው ሰውየው በምጠጣዳበት ጊዜ በጣም ካማጤ እነዛ በቀላሉ ጥቃቅን የደም ሲሮች ሊደሙ ይችላሉ። ወደዚህ ወደ ትንጥጣ ውስጥ አካባቢ ያሉት ከዛም በላይ ያሉት ሊደሙ ይችላሉ እና ይሄም አንዱ ነው። ኢቨን አንጀት በሚንቀሳቀስበት ጊዜ ኢሪቴሽን ይኖራል እና እንደዚህ አይነቱን አንዳንድ ጊዜ ደም ሊያመጣ ይችላል። ሌላው የመቁሰል ነው የውስጥ አልሰር አልሰር ካለ እንደዚህ አይነት ነገር ሊያመጣ ይችላል። ምክንያት ሊሆኑ የሚችሉ እነዚህ ብቻ አይደሉም ይላሉ የውስጥ ደዌ ሕክምና ባለሙያው። ለምሳሌ ኢንፌክሽኖች አሉ፣ ፓራሳይትም ሊሆኑ ይችላሉ፣ ባክቴሪያ ኢንፌክሽኖችም ሊሆኑ ይችላሉ። እነዚህም ነገሮች በተለይ አሜባ በአብዛኛው ጊዜ ተገራ በደም ተለውሶ ሊወጣ ይችላል። ሌላው አንዳንድ ጊዜ እንግዲህ ሰው በምጸዳዳበት ጊዜ ደም ከተገላ ጋር የሚወጣ ከሆነ ወይም ደግሞ ደም ብቻውን የሚወጣ ከሆነ በጣም ጥንቃቄ ያስፈልጋል እና ቶሎ የመታየት ነገርም የሚያስፈልግ ሁኔታ ይኖራል። ሰውም ይሄንን ቶሎ መረዳት ያለበት ይመስለኛል። ምክንያቱም አንዳንድ ጊዜ ካንሰሮችን ሊሆኑ ስለሚችሉ እነዚህ አሁን ያልኩሽ ነገሮች ታይቶ በፍንጠጣ። ቅድም እንዳልኩኝ ስንታሮሶች ከሆኑ ኢንፌክሽኖች ከሆኑ ትንኝ ቀላል ነገር ከሆኑ በቀላሉ ሕክምና የሚጠጥበት በጊዜ አለ። ነገር ግን ሌሎች ምክንያቶች ካሉ አሁን እንዳልኩኝ ኢትዮች ማለት ካንሰር ምናምን ነገር ካለ የግዴታ በስንትጣ መሳሪያ ገብቶ ሲግሞዶስኮፒ ምናምን ነው የምንለው። ከላይ ልክ ኢንዶስኮፒ እንደሚገባና ምርመራ እንደሚደረግ ከታች ደግሞ እንደዚሁ በኢንዶስኮፒ መታየት ያለበት ጉዳይ ነው። ከአይነ ምድር ወይም ከሰገራ የሚወጣው የደማ አይነት ቀለሙም እንደ መንስኤው ምንነት እንዲሁ ሊለያይ ይችላል። ይህን በተመለከተም ዶክተር ቶሌራ ወልደየስ ዘርዝረውታል። ብዙ ጊዜ አይደለም እንጂ ለምሳሌ አንድ ሰው ኃይለኛ ጨጓራ ኖሮት ያጨጓራ አልሰር ካለው የሚደማው በጣም ኃይለኛ ከሆነ ቀይ ደም ሊወጣ ይችላሉ። ነገር ግን በአብዛኛውን ጊዜ ይሄ ከጨጓራ የሚደማ ሰው ወደ ውስጥና አንጀት ውስጥ ደሞ ስልመቆይ በፈገራ በምወጣበት ጊዜ ሊወጣ የሚችለው ቀይ ደም ሳይሆን በጣም ጥቁር ሬንጅ የመሰለ ጥቁር ደም ነው የሚሆነው እሱ ስለዚህ እነኚህ ምክንያቶች ሊሆኑ ስለሚችሉ ከዚህ ጋር ደግሞ የስድም ጣ የኩሽ ምልክቶች ሰውዮ ላይ የሚታዩ ምልክቶች የግዴታ እነዚህ አስረጂዎች ናቸው። እና በዋነኛነት ግን አሁን እንዳልኩሽ ከታች በምገባ ኤንዶስኮፒ መታየትና መለየት ያስፈልጋሉ። አድማጫችንን ደውዬ ጠይቂያቸው ነበር። እኔ በደወልኩላቸው ሰዓት ወደ ኢትዮጵያ ሄደው ነበረ ከደቡብ አፍሪካና፣ እዚህ ኢትዮጵያ ባለሁበት ሰዓት ምንም አይነት ነገር አላየሁም። ከሳምንት በላይ ቆይቻለሁ። እዛ ሆኜ ከሰገራ ጋር የማየው ደም የለም እዚህ የሚል ነገር ነው የነገሩኝ። ቦታ ሲቀየር ሊቀየር ይችላል ወይ? ቦታ ሲቀየር ሳይሆን ይሄ ቅድም እንዳልኩሽ። ከባድ ፊዚካል አክቲቪቲዎች ካሉ እንደዚህ በእንቅስቃሴ ቅድም እንዳልኩን የመድማት ነገር ሊኖር ይችላል። ያ ደግሞ ሁልጊዜ አይደለም። ቦታ በመቀየም ሊሆን አይችልም። ከዚህም ሌላ የውስጥ ደዌ ከፍተኛ ሐኪም የሆኑት ዶክተር ቶሌራን እንደሚሉት በእንዲህ ያለ ሁኔታ የሚታየው ደም በራሱ በሽታ ሳይሆን የበሽታ ምልክት ነው። ዋናው ነገርም ወደ ሐኪም ዘንድ ሄዶ ተገቢው ምርመራ ማድረግ መሆኑን አጽንኦት ሰጥተዋል። መድማት ማለት ምልክት ነው፣ በሽታ አይደለም እና ያን መድማቱ ምልክት ምንድን ነው ያመጣው? ቅድም እንደጠቃጠስኩኝ ኢንፌክሽኖች ናቸው፣ ክንታሮት ነው፣ እጢ ነው፣ መቁሰል ነው። እነዚህ ነገሮች የምታዩት የግዴታ ሰውዬው ተመርምሮ ነው። በፍንትታ ቅርብ ከሆነ በጣትም የምታወቅ ነገር ነው፣ በሀኪም ማለት ነው። ራቅ ወደ ላይም ከሆነ ኢንዶስኮፒ ቅድም እንዳልኩኝ መስራት ይቻላል እና ሌሎች ሌሎች ህመሞች ካሉ ተጓዳኝ ነገሮች ካሉ ተማምሮ በዛ የሚፈለገው ምርመራ ማድረግ ይቻላል እና እኔን እንደሚገባኝ እነዚህ ነገሮች በቀጣይነት ካሉ ሰውየው ጊዜ መሳይሰጥ መታየት አለበት ይመስለኛል። በሐኪም ሳነጋግራቸው ሌላ አይነት ህመም እንደማይሰማቸው ትኩሳት፣ ሳል እንደሌለ ግን ድርቀት እንዳለና የማማጥ ነገር መኖሩን አልፎ አልፎም የወገብ ህመም እንዳላቸው ነው የጠቆሙኝ። ና አንድ ሰው እንደሳቸው እንደሚሉት ጤና እየተሰማው ከሰገራ ጋር ደም መውጣት የሚያስደነግጥ ነገር ነው። ና ምንድን ነው ብሎ ሊገምት ሊጠረጥር ይችላል። አሁን ቅድም እንዳልኩኝ እኮ ድርቀት ሲኖር ማማት ማለት ነው። ድርቀት ስም ሰውየው ሽንት ቤት ተቀምጦ ለብዙ ደቂቃዎች ስትሬን ያደርጋል። በዛን ጊዜ በቀላሉ ነኝ ደምስሮች በጣም ዴሊኬት የሆኑ ደምስሮች ራፕቸር ያደርጋሉ። የአማማት በራሱ ደም ያመጣል እና ያንን የድርቀቱን ነው ጥቀቱን ትሪትመንት ማድረግ ያስፈልጋል ማለት ነው። ከዛ ጋር የሚያያዝ ከሆነ ከባድ ነገር፣ ቅድም የጠቃቀስኳቸው ነገሮች፣ በተለይ በተለይ በተለይ በጣም ጥንቃቄ የምናደርገው ካንሰር ነገር እንዳይኖር ነው። ስለዚህ ማንኛውም ሰው መናቅ የለበትም ብዬ ነው የምገምተው ነው። ለምሳሌ አሁን በዚህ በሰገራ የሚወጣ ደምና እዛ አካባቢ ያለ ጥና ጉሮሮ አካባቢ ያለ ጥያ አንድ አይደለም። ጉሮሮ አካባቢ ያለ ውሃ መዋጥ ይከለክላል ደረቅ ነገር መዋጥ ይከለክላሉ። ስለዚህ ሰው ምንድን ነው ምግብ የማይዋጥልኝ ብሎ ምግብ ወደ ሰውነቱ ስለማሄድ ቶሎ ከሳና ቶሎ ወደ እርምጃ ወደ ጥንቃቄ ወደ መታየት ነገር ይሄዳል። ይሄ ግን ከታች የሆነ ነገር ከጊዜ በኋላ መቅሳት፣ ምን ምን ሌሎች ነገሮች የሚከተሉ እና እነዚህን ነገሮች ቅድም እንዳልኩች መታየቱ ነው የሚሻለው። በተለያዩ የሰውነት ክፍሎች ላይ ደም የማየት ነገር ሊያጋጥም ቢችልም በተለይ ግን ጠያቂያችን እንዳሉት ከአይነ ምድር ላይ የሚታየው ደም መንስኤም ሊለያይ ስለሚችል ጊዜ ሳይሰጡ በሐኪም መታየቱ እጅግ አስፈላጊ መሆኑን ነው ዶክተር ቶሌራ ደጋግሞ የመከሩት። አብዛኛውን ጊዜ እንደ ኢትዮጵያ ባሉ ሀገራት ሰዎች ወደ ሐኪም ቤት መሄድ ግድ የሚሆንባቸው ህመም ሲጠናና ከበድ ሲልባቸው እንደሆነ ይታያል። የጤና አገልግሎቱ በተመቻቸበትና አቅምን በሚፈቅድባቸው ሀገራት በአንጻሩ ቢቻል በየሶስት ወሩ ካልሆነም በመንፈቅ ወይም በዓመት አንድ ጊዜ የጤና ይዞታን ለማወቅ አጠቃላይ ምርመራ ለማድረግ ወደ ሐኪም ብቅ ማለት የተለመደ ነው። በዚህ ምክንያትም አብዛኛውን ጊዜ በሽታው ስር ሳይሰድ እንዲደረስበት እድል ይፈጥራል። የደቡብ አፍሪካው አድማጫችን ከውስጥ ደዌው ከፍተኛ ሐኪም ማብራሪያ በቂ ግንዛቤ እንዳገኙ ተስፋ እናደርጋለን። ማብራሪያ በመስጠት የተባበሩንን ዶክተር ቶሌራ ወልደየስን በእርሶና በሌሎችም አድማጮች ስም ከልብ መማመስገን ለዕለቱ ያልነውም በዚሁ አበቃን። አስተያየት ጥቆማቸው ሀይሌን ሸዋ እየለገሰነኝ ሰላም ሁኑ።